በሀገሪቱ በተደጋገመ ሂደት ድርቅ በርካታ ስፍራዎችን እንደሚያጠቃ በየወቅቱ የተገለጸ ነው። በብሔራዊ የተፈጥሮ አደጋ መከላከልና ዝግጁነት ኮሚሽነር ምትኩ ካሳ ለዶቼ ቬለ የገለጹት በሀገራችን በተከሰተው ድርቅ የተጎዱት የደቡብና ደቡብ ምስራቅ የሀገራችን አካባቢዎች ሲሆኑ እነዚህም የደቡብ ሶማሌ የደቡብ ኦሮሚያ እና የደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል የደቡብ ኦሞ ዞን ናቸው። ድርቁ ከፍታ ጉዳት ያልደረሰባቸው ከዛም ባሻገር አምና በነበረው የክረምት ዝናብ አንዳንድ ኪስ ቦታዎች ላይ ቅርም በመውጣቱ የተነሳ በሌሎች ክልሎችም ኪስ ቦታዎች አሉ። እነዚህን አጠቃሎ 7.8 ሚሊየን ዜጎቻችን የድራሽ እርዳታ ፈላጊ እንዲሆን አድርጓል። ስለዚህ ለ7.8 ሚሊየን ዜጎቻችን እርዳታ እየቀረበ ነው የሚገኘው እርዳታ ሰጪ ድርጅቶች እንደ ቀድሞው ሁሉ ፈጥኖ ምላሽ ለመስጠት ዘገምተኛ እንደሆኑ ይናገራል። የሚለው ኮሚሽነሩ በመልሳቸው፣ ይሄ እርዳታ አቀራረቡ በሶስት አካላት ነው የሚፈጸመው። አንደኛው በመንግስት፣ ሁለተኛው ደግሞ በካቶሊክ ሊቭ ሶሳይቲ ኮንሰርቴም ስር ያሉ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶችና የዓለም ምግብ ፕሮግራም በእነዚህ አማካይነት እርዳታ የሚቀርበው በዚያው አግባብ ከ7.8 ሚሊዮኑ 4.7 በመንግስት የሚቀርብ ሲሆን 1.4 ሚሊዮኑ በዓለም አቀፍ መንግስት ያልሆኑ ድርጅቶችና እንደዚሁም 1.7ቱ በዓለም ምግብ ፕሮግራም እየቀረበ ነው የሚገኘው። እጅግ ቀዝቃዛ ነው። ቀዝቃዛ የሆነበት ምክንያት አንዳሁን እንደምናውቀው በአፍሪካ ቀንድ የደረሰው ድርቅ ሁሉም አካባቢዎች ያደረሰ ነው። ከዚህም የተነሳ ጎረቤታችን ሶማሊያ፣ ደቡብ ሱዳን ድርቁ ወደ ቸነፈር ደረጃ የተሸጋገረ መሆኑን ገልጸዋል። ከዛም ባሻገር የመን እንደዚሁም የሰሜን ምስራቅ ናይጄሪያ በአጠቃላይ እነዚህን ቀደም ብዬ የጠቀስኳቸውን አገሮች ጨምሮ ወደ ሀያ ሚሊዮን ሰዎች አስቸኳይ አይነት ደራሽ እርዳታ ያስፈልጋቸዋል። እርዳታ ማቅረብ ካልተቻ ደግሞ ህይወት ላይ ችግር ሊፈጠር ይችላል የሚል ሁኔታ ስላለ በተባበሩት መንግስታት ድርጅትም ሆነ በለጋሽ አገራች የሰጠው ትኩረት ለነሱ በመሆኑ እኛ ያገኘነው እርዳታ እጅግ ቀዝቃዛ ነው። እስካሁን ባለው 262 ሚሊዮን ዶላር ብቻ ነው ከ1.13 ቢሊዮን ዶላር መካከል። ስለዚህ እንግዲህ አብዛኛውን ተሸክመው እየሰራ ያለው የኢትዮጵያ መንግስት ነው። ይህም ሆኖ ከአንድ ወር ግድም በኋላ የከፋ ድርቅ እንደሚከሰት ተተንብየዋል። ይህንን እንዴት ያይወታል? በዚህ አይነት ለዘላቂ መፍትሄ ውስጥ ምን በእቅድ ተይዞ እንደሆነ ለኮሚሽነር ምትኩ ካሳ ላቀረብኩላቸው ጥያቄ መልካም አንዱ ያው የድርቅ አደጋው በኢትዮጵያ ካላት መልክዓ ምድራዊ አቀማመጥ የተነሳ ነው ያው በታሪካችን እንደምናይ ድርቅና ጎርፍ ነው በአብዛኛው ሀገራችን እያጠቃ ያለው ስለዚህ የድርቅ አደጋው ከአየር ንብረት ለውጡ ከጊዜ ወደ ጊዜ መጠናከር ጋር ተያይዞ ወደፊትም ሊከሰት የሚችልበት እድል ሰፊ ነው ያ ስላለ ትልቁ ነገር ምንድን ነው? ልማት ላተኮረ መስራት ነው። በዛ አግባብ የእርጥበት እቀባ ስራዎች፣ የአንዳንዱ አካባቢ መሰረት ያደረገ የእርጥበት እቀባ ስራ መስራት፣ ሌላው ለድርቅ አደጋ መቋቋም የሚችሉ የሰብል ዝርያዎችን በምርምር እነዚህ ሆኑ መጠቀም መቻል፣ ለዘላቂነት የድርቅ አደጋ ቢኖርም አይበገሬነትን ወሳኝነት አለው። ጌታቸው ተድላ ሀይለ ጊዮርጊስ ስለዶችቬለ ራዲዮ ከአዲስ አበባ።